ሰሞኑን የተካሄደው የአማራ ክልል ምክር ቤት አስቸኳይ ጉባኤ የመንግስት ተሸዋሚዎችን ሹምሽር አድርጓል፣ አዳዲስ ሹመቶችንም አጽድቋል። በእርግጥ በአማራ ክልል ምክር ቤት ወትሮም በአባላቱ ክርክሮችና ሞጋች ጥያቄዎች መነሳታቸው የተለመደ ቢሆንም በዚህኛው አስቸኳይ ጉባኤ ላይ የተስተዋለው ሙግት ግን የብዙዎችን ትኩረት የሳበ ነበር። አስቀድሞ ማን ተሾሞ ማን እንደሚነሳ ወይም ደግሞ ወደ ሌላ ኃላፊነት እንደሚሸጋሸግ ውስጥ አዋቂ ነን በሚሉ አክቲቪስቶች በሶሻል ሚዲያ መረጃዎች መለቀቃቸው በብዙዎች ዘንድ ለምንና እንዴት የሚሉ ጥያቄዎችን ያጫረ ነበር። የሆነ ሆኖ የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ ያቀረቧቸውን እጩዎችና የኃላፊነት ቦታ ከነ ምክንያታቸው አቅርበው ምክር ቤቱ እንዲያጸድቅላቸው በጠየቁበት ወቅት አባላቱ የክልሉን ልምድ ያላቸው መሪዎች ማንሳት የበለጠ ክልሉን ያዳክማል በሚሉና የለም አዳዲሶቹን ማካተቱ ተገቢ ነው፣ ነባሮችም ወደ ፌዴራል ኃላፊነት መዛወራቸው የአማራን ሕዝብ ውክልና ያጠናክራል በሚሉና ሌሎች ተያያዥ ጉዳዮች ከፍተኛ ክርክር ተካሂዶ ነበር። በዚህ ከፍተኛ ክርክር ባስተናገደው የምክር ቤቱ ውሎ ዶክተር ፈንታ ማንደፍሮ የአማራ ክልል ምክትል ርዕሰ መስተዳድር፣ ዶክተር ሰይድ ኑሩ በምክትል ርዕሰ መስተዳድር ደረጃ የኢኮኖሚ ክላስተር አስተባባሪና የከተማ ልማትና ቤቶች ኮንስትራክሽን ቢሮ ኃላፊ፣ ዶክተር ሙሉነሽ አበበ በምክትል ርዕሰ መስተዳድር ደረጃ የማህበራዊ ክላስተር አስተባባሪና የሠራተኛና የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ሲሳይ ዳምጤ የአማራ ክልል ሰላምና ህዝብ ደህንነት ቢሮ ኃላፊ አቶ አብዬ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዚደንት እንደዚሁም ዶክተር የሽመቤት ደምሴ የአማራ ክልል ዋና ኦዲተር ሆነው ተሾመዋል ከእነዚህ ተሿሚዎች መካከል ከዓመት በፊት ወደ ኃላፊነት ከመጡት ዶክተር ሙሉነሽ አበበ ቀጥሎ ዶክተር ፈንታ ማንደፍሮና ዶክተር ሰኢድ ኑሩ የአማራ ክልል ምሁራን መማክርት የቦርድ አመራር አባላትና በመማክርትም ውስጥ ንቁ ተሳትፎ ሲያደርጉ የነበሩ ናቸው። እነዚህ ምሁራን ወደ መንግስት ኃላፊነት መምጣት የምሁራንንና የመንግስትን አይንና ናጫነት እየገፈፈ ይሆን ስንል ጠይቀናል። እነዚህ ምሁራንስ ምን አስተዋጽኦ ያበረክታሉ? ምንስ ተግዳሮቶች ያጋጥሟቸዋል? በሚል የአማራ ክልል ምሁራን መማክርት የቦርድ አመራር አባል የሆኑትንና የፖለቲካ ሳይንስ ተመራማሪውን ዶክተር ዮናስ ተስፋ ሲሳይን እንደዚሁም በአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪና የታሪክና ስርዓተ ትምህርት ረዳ ፕሮፌሰሩን ሲሳይ አውግቸውን አነጋግረናቸዋል። የምሁራኑ ሹመት በመንግስትና ምሁራን መካከል ቅርርብና ትብብር አይን ሲታይ እንድምታው ምንድን ነው? በሚለው ጥያቄ ጀምረናል። ዶክተር ዮናስ ተስፋና ረዳ ፕሮፌሰር ሲሳይ አውግቸው በቅደም ተከተል የሚከተለውም ብለዋል። ምሁራን ወደ ፖለቲካ መምጣታቸው አን ተገቢ ነው ብዬ ነው የማስበው። ማለት የራሱ የሆነ አዎንታዊ ሚን አይኖረዋል። ግን ምሁራን ስለሆኑ ብቻ ፖለቲካውን መሰረታዊ በሆነ መልኩ ለውታል ብሎ ማሰብ የሚቻል አይደለም። ግን እስካሁን ከነበረው ይሄ ምሁር ጠል የሆነ አስተሳሰብ ምሁሩን የማራቅ አባዜ ለመውጣት እየተደረገ ያለውን ጥረት የሚያሳይ አንድ ትልቅ ጅምር አድርጌ ነው የማወስደው። እዚህ ላይ ማለት የገዢው ፓርቲ ራሱ ምሁራኑን ወደ ስልጣን ማምጣቱ ብቻ ሳይሆን ያንድ ራሱ ለመቀበል በተለይ ሁለቱ ከወሰድን ዶክተር ፋንታን እና ዶክተር ሰይድን በመንግስት አስተዳደርም ወይም ደግሞ ከገዢው ፓርቲ ይህ ነው የሚባል ቀረቤታ የሌላቸው ባለሙያነት የሚታወቁ ማለት በሀገር አቀፍ ደረጃ በተሰማሩበት መስክ አንቱ የተባሉ ብቃት ያላቸው ሰዎች ናቸው። የሙያ ብቃታቸውን በተመለከተ ጥያቄ የሚነሳባቸውም ሰዎች አይደሉም። በስነ ግባር ቢሆን እንደዚሁ ጥያቄ የሚነሳባቸው ሰዎች አይደሉ። እስካሁን እኛም ብስናቃቸው አብሯቸው የሰራቸውም ሰዎች የመሰከሩት ነገር ያ ነው። ስለዚህ እነዚህ ሰዎች ከአስተዳድሩ የራቁ ገለልተኛ የሚባሉ ባለሙያዎች ናቸው። የአማራ ምሁራን ጉባኤ ከተመሰረተ ጀምሮ የራሳቸውን በጎ አስተዋጽኦ ሲያደርጉ፣ በትጋት ሲሰሩ የነበሩ ሰዎች ናቸው። ከዚህ አንጻር እኔ በተለይ ሁለቱን ነው ሁለቱን የምልበት ላ አይደለም። አንደኛዋ ቀደም ሲል ተሿሚ በዩኒቨርሲቲ ደረጃ ከዛም በኋላ በክልል ቢሮ ደረጃ ተሿሚ ስለነበረች ማለት ነው። ሁለቱ ግን በዚህ አይነት የነበሩ ሰዎች አይደሉም። እና እኔ ከመንግስት በሩን ከመክፋቱ በላይ እነዚህ ሰዎች ራሳቸው መወሰናቸው ማለት በአሁኑ ሰዓት እንደዚህ አይነቱን የመንግስት ኃላፊነት መሸከም መሸከም መወሰን በጣም እጅግ ከባድ ነው እና ከመከፈቱን በላይ ይህን አጋጣሚ ከፈጠሩ በላይ እኔ በጣም እንትን ያልኩት ሰዎቹ ወስነውም ራሱ ይህን ኃላፊነት መቀበላቸው አይ ቲንክ ቁጥራቸውም ትንሽ ቢሆንም አሁንም ቢሆን ቆርጠው ለህዝብ አገልግሎት ራሳቸውን ያዘጋጁ ሰዎች አሉ የሚል ነገር ያሳየኛሉ። ያገምታለሁ እንግዲህ ከመንግስቱን በኩል ካየ በተለመደው የአይነት የፖለቲካ ሂደት እና ዝም ብሎ ፖለቲካ ኃላፊነትን ከሚገኝ ከስልጣን ጋር ከሚገኝ ጥቅም ጋር እያይዘው የሚያዩ ሰዎችን ከመሾሙ በሙያቸው ተታክቶላቸው የሚኖሩ ሰዎችን ያን የሙያ ዓለምና የስራ ልምዳቸውን ተጠቅመው አበርክቶ እንዲያደርጉ ማድረጉ በጣም ትልቅ ነገር ይመስለኛል። ለዚህ ለማጠቃለል ያክል በጎ ጅምር ነው፣ ግን ይሄ ማለት ማህበረሰብ የተሳተፈ መልእክት እንዳይሆን የግድ አንድ ሰው በእንደዚህ አይነት የመንግስት ዳርነት የተግባር ለመሰማራት በዛ ደረጃ የተማር ነው መሆን አለበት ማለት አይደለም። ነገር ግን በዛ ደረጃ የተማረ ሰው ሆኖ ፍላጎቱ እና አቅሟ ያለው ሰው ደግሞ ሲገኝ ያሉብን ችግሮች ለመፍታት ትልቅ አቅም ይሆናል ማለት ነው እና ከዋናው ደግሞ ሊሰመርበት የሚገባውን ነገር መንግስት በሩ መክፈቱ ብቻ ሳይሆን ወደማዘዥ ፓርቲ በር መክፈቱ ብቻ ሳይሆን ያን ጥሪ የተቀበሉ ለመስራት ቁርጠኝነቱ ያለው ሰው ማግኘትም ደግሞ አይ ቲንክ ለኔ ግርምታ የሚችልም ነው። ሌላውም ሊከተሉ የሚገባ ተግባር ነው ብዬ ያስባሉ። ይሄንን ነገር በሁለት መንገድ ማየት ተገቢ ነው ብዬ ነው የምወስደው። አንደኛው አሁን እየመጣ ያለው ለውጥ ምሁራንን ለማሳተፍ ያለውን ቁርጠኝነት የተገነዘብንበት አንድ ምልክት ነው ብሎ መውሰድ ይቻላል። በሌላ በኩል አሁን ባለው የሀገራችን እንዲሁም የክልላችን የፖለቲካ ችግር ወቅት በቁርጠኝነት ይሄን ችግር ለመፍታት ኃላፊነት ለመውሰድ ፈቃደኛ በመሆናቸው ምሁራኑን ማመስገን እጅግ በጣም አስፈላጊ ነው ብዬ ወስዳለሁ እኔ። ይሄ በእንዲህ እንዳለ ያው እንደምናቀው ላለፉት በርካታ ዓመታት አርባ ዓመታት ምሁራን ከፖለቲካው ተገለው ቆይተዋል። ይሄ አዲስ ምዕራፍ ነው። ብዙ ምሁራኖች አሁን ይሄንን ኃላፊነት ለመውሰድ ያላቸው ተነሳሽነት እና በዚህ ትልቅ ክሪቲካል ጀንክቸር በሚባል ጊዜ ላይ ሀገሪቱን የገጠማትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች ለመፍታት በቁርጠኝነት ለመሳተፍ መፈለጋቸው በጣም ሊመሰገኑ ይገባል። ልናበረታታቸውም ይገባል እና ይሄንን ነገር በሁለት መልኩ ማየት ጥሩ ነው። እንደ መንግስትም በሩን መክፈቱ፣ እንደ ምሁራንም ይሄን ኃላፊነት ለመቀበል ዝግጁ መሆናቸው ትልቅ እርምጃ ነው ብዬ ወስዳለሁ። እኔ ለክልሉ ከፍተኛ ኃላፊነት የተሾሙት ዶክተር ፈንታም ሆነ ዶክተር ሰኢድ የምሁራን መማክርቱ የቦርድ አመራር አባላት በመሆናቸው መማክርቱ የተጫወተው ሚና ነበር ወይ ብለን ለጠየቅ ነው ጥያቄ፣ የመማክርቱ የቦርድ አባል ዶክተር ዮናስ ተስፋ የለም ሲሉ እቅጩን ተናግረዋል። እንግዲህ ማድረግ የሚያስፈልግ ነገር ያለ መሰለኝ። ይኸውም ምንድን ነው እነዚህ ሰዎች የአማራ ምሁራን መማክርት ጉባኤ በቦርድ አመራር ደረጃ ሲሰሩ የነበሩ ናቸው። በተለይ ደግሞ ዶክተር ፋንታ የጉባኤው ሰክሬታሪያቱ ነው እያገለገሉ የነበሩ ናቸው። በሙሉ ሰዓት ማለት ነው። ስራቸውን ስተው ስራቸውን አቋርጠው፣ ጊዜም ከዚህ በኋላ ለዚህ አገልግሎት አውላ አለሁ በማለት ቀደም ብለው ነው የኮንሰልታንሲ ስራ ይሰሩ ነበር። የኮንሰልታንሲ ፈቃዳቸውን መልሰው ከዩኒቨርሲቲ ጋር የነበረው ያካናውናቸው የነበሩ ተግባራትም እንደዚሁ አቋርጠው በሙሉ ሰዓት የማክርቱ ጉባኤውን ሴክሬታሪያት ሲመሩ የነበሩ ሰው ናቸው። ከዛ አንጻር እንግዲህ አስቀድመው የወሰኑ ናቸው የሚለውን ማሰብ ይቻላል። በሌላ በኩል ግን እንግዲህ ይሄ የእነሱ ሽመት ስንመለከት አሁን የሚወራ ነገር አለናል የምሁራን መማክርት ጉባኤ ነው መልምሎ የሰጠ ምናምን የሚባል ነገር አለ። በእርግጥ ይሄ አንድ መጠበቅ ያለበት ነገር በእነሱ ምልመላ መሆነ ሹመት ላይ የምሁራን መማክርት ጉባኤው ምንም ያደረገው አስተዋጽኦ የለም። በመልመላም ይሁን አስተያየት በመስጠትም ያደረገው ይህን የሚባል ነገር የለም። መረጃው ልክ እንደማንኛውም ሰው ከመሾማቸው በፊት ሲወራ ያው ለማወቅ ተችሏል። ከዛ ውጭ ግን እንደሚባለው የሙራማ ክቱ ጉባኤ መልምሎ ምናም ብሎ እነዚህ ሰዎች ለስልጣን ያቀረበበት አንድም አይነት አጋጣሚ ወይም ደግሞ የሳተፍበት መንገድም የለን። ምንም እንኳ ራሳቸውን ወደ በዚህ አይነት ተግባር ወስነው መሰማራታቸው የሚደነቅ ቢሆንም ኃላፊነቱን ለመውሰድ የሳይስ ቆርጠኝነት በእኔ በግሌ ጠይቀኛው በጣም የማደንቀው ተግባር ነው። በይሄ ውሳኔ መወሰናቸው ከባድ ውሳኔ መወሰናቸው ሊያስፈልግናቸው እንደሚገባ ካሉ ሌላ በኩል ግን እንደ ምሁራን ማኩት ጉባኤ ካየ ነው በጣም በቀናይነትና በትጋት የሚሰሩ ሁለት ሰዎቻችንን አተናል ማለት ነው በአንድ በኩል። ስለዚህ ዋናው ህዝብ ማገልገል ስለሆነ ወስነው ቆርጠው መሄዳቸው እናደንቅ ቢሆንም ደግሞ አት ደሴም ታይም ግን እነሱን ለመተካት በእኛም በኩል ብዙ ስራ የሚጠይቀን መሆኑን እናውቃለን እና በጎ ነው ግን ደግሞ እንደ ተቋም ስናይ የሰው ማጣታችን ደግሞ ተጨማሪ ሰው ወይም ደግሞ ደግሞ በእነሱ አቻ ሊሰራ የሚችል ሰው ማፈላለግና መተካት መተካት እንዳለብን ይሰማናል። ፖለቲካንና ሳትን እሳትን በሩቁ በሚባልበት የኢትዮጵያ ፖለቲካ ኑባሬ ውስጥ ምሁራን በመንግስትና የፖለቲካ ፓርቲ ቢሮክራሲ ውስጥ የመሳተፍ ተላምዶና ፍላጎት ስለሌላቸው ወደ ስራ በሚገቡበት ወቅት እውቀታቸውንና አካዳሚያዊ አቅማቸውን መሬት ላይ አውርዶ ለመተግበር ሲቸገሩ ይስተዋላል። ከዚህ አኳያ አዲስ ተሿሚዎቹ ዶክተር ፈንታ ማንደፍሮና ዶክተር ሰኢድ ኑሩ ብዙ አይቸገሩም ሲሉ ዶክተር ዮናስ ይሞግታሉ። እንግዲህ በዶክተር ፈንታ ብንጀምር በፓርቲ ፖለቲካ ባይሳተፍም አብረን በሰራነባቸው ጊዜያት ለመርዳት እንደቻልኩት ጥልቅ የሆነ የፖለቲካ ፈርጀ ብዙ የሆነ አረዳድ እና አታያይ ያለ ሰው ነው። የሶስተኛ ድግሪውንም የሰራበትን የጥናት መስክ ብንመለከት በአማራ ክልልና በትግራይ ክልል የዚ የፐብሊክ ሰርቪስ አስተዳደር ከዛም ባሻገር ሌሎች አማራጭ የአስተዳደር ይዘቶችና ዘይቤዎችን በተመለከተ የተመራመረ ሰው ነው። ስለዚህ ጥናቱን በአማራ ክልል ላይና ትግራይ ክልል አድርጎ ያጠና ሰው ነው በመንግስት አስተዳደር ዙሪያ ላይ ስለዚህ የመንግስት አስተዳደር ዙሪያ ላይ ከታች ከግራስሩት ሌቭል ከቀበሌ ጀምሮ ያሉትን ችግሮችን በተመለከተ ምንድን ናቸው የሚለውን ነገር ለዶክተር ፋንታ አዲስ አይደሉም። በጥናቱ በሶስተኛ ዲግሪ ማለት ነው፣ በዶክተሬት ዲግሪ ጥናቱ በሰፊው ያጠናቸው የተመራመረባቸው፣ ለነዛ መፍትሄ ይሆናሉ ብሎ የዘየደ ሰው ነው እና ከዛ አንጻር አዲስ ነገር ያጋጥማሉ አላስብም። ሁለተኛ የፖለቲካ ኢንክሊኔሽኑ ቅድም እንዳልኩት የፓርቲ ፖለቲካ ይሳተፍ እንጂ አልባት፣ በቅርብ የሚያውቁት ሰዎች እንደሚናገሩት በአስራ ዘጠኝ ዘጠና ሰማንያ አምስት የነበረው የሰ ተማሪዎችን አመፅ በጊዜው የመጣውን ስርዓት፣ በሀገሪቱ ላይ የደቀነውን አደጋ በተመለከተ ከጓደኞቹ ጋር ሆኖ ፊት ለፊት ሆኖ የሞገተ ምናልባት ብዙ ሰው ሊያውቅ ይችላል። የህይወቱ አደጋ ላይ ወድቆ በጥይት ተመቶ ህይወታቸው አደጋ ከወደቁ ተማሪዎች መካከል አንዱ እሱ ነበር። ስለዚህ የፖለቲካል አስፓይሬሽን ኮሚት ኮሚትመንቱ የሚጀምረው አሁን አይደለም። ገና ያኔ የስርዓቱን አደገኛነት አብዛኛው ህዝብ ባልተረዳበት ወቅት ስርዓቱ የመጣውን አደጋ አውቆ ዩኒቨርሲቲ ተማሪ በነበረበት ፊት ለፊት መሳሪያ የተጋፈጠ ሰው እና በጉዳት የደረሰበት ሰው ነው። ከዚያ አንጻር የኮሚትመንት የፖለቲካ አረዳድ፣ የፖለቲካ ንቃት፣ ህሊና ችግር ያለበት ሰው አይደለም። ከዛ ባሻገር እንደውም በጥናቱ እንግዲህ ኋላ ላይ የመጣው ስርዓት ቢያንስ አስራ ምናምን ከመራ በኋላ ያለውን ችግር በምርምሮቹ ለይቶ ያወቀ ሰው ነው እና እኔ ምናልባት የፓርቲ ፖለቲካ ውስጥ ልምድ የለውም ወይ ደግሞ የፓርቲ ፖለቲካ ውስጥ አልነበረም ካልተባለ በስተቀር ከአንደርጋጆ ትምህርቱ ማለት ነው ከድህረ ምረቃ ትምህርቱ ጀምሮ ዶክተር ፈንጣ ከፖለቲካ ተለይቶ ያሉ መናገር አይቻልም። ስለዚህ ፖለቲካውን ከመጀመሪያው ጀምሮ የሚያቅሰው ነው። በመንግስት አስተዳደር ዙሪያ ላይ ደግሞ ጥናትና ምሩን ያደረገ ለተለያዩ ተቋማት ስልጠና የሰጠ በመንግስት አስተዳደር እና አመራር ዙሪያ ላይ ህዝቦቹም በክልሉ ያሉት የመንግስት ሰራተኞች በዚሁ የስልጠና አጋጣሚ በሱ የሰለጠኑ በሱ ወይም ስልጣን ያገኙ ስለሆነ ብቃቱን እና የአመራር ችሎታውን አምኖ ይቀበላሉ ብዬ አስባለሁ። በተመሳሳይ ዶክተር ሴደን ብንወስድ በኢትዮጵያ የኢኮኖሚ ዙሪያ ላይ መሰረታዊ የሆኑ ችግሮችን በምርምሮቹ ያጠና ሰው ነው። በተለይ ደግሞ በአማራ ክልሉ ዙሪያ ያሉትን የፖለቲካ ኢኮኖሚ ችግሮችን በሰፊው ያጠና የተመራመረ ችግሮችም በቅጡ የተረዳ እና ለችግሮችም ደግሞ መፍትሄ የሚባሉትን በጥናቶቹ ከዚህ ቀደም ማለት የሱ ጥናቶችም የተሞከሩ ናቸው። ለመንግስትም ቢሆን ለክልሉ መንግስት የሰጣቸው የነበሩትን የምክሮች አንዳንዶቹ ተፈጻሚ የሆኑ ናቸው። ስለዚህ ያን የጥናቱ ግኝቶችን በተጨባጭ የሚተገበርበት አጋጣሚ ፈጥሮለታል ብዬ ነው። የተመደበበትን ቦታ ደግሞ የኢኮኖሚ ክላስተሩን ማስተባበር ስለሆነ ያለውን እስካሁን ያገኘውን ልምድ እና እውቀት በተግባር የሚፈትሽበት አጋጣሚ ኖሮ እንግዲህ፣ እነዚህ ሁለት ሰዎች የክልሉን ብሎም የሀገራችንን ማህበራዊ ኢኮኖሚያዊ፣ ፖለቲካዊ ችግሮች በውል የተገነዘቡና የሚገነዘቡ ናቸው ብዬ ገምታለሁ እኔ በግሌ ካላቸው የትምህርት ዝግጅት እና ካላቸው ልምድ አንጻር ምክትል ርዕሰ መስተዳድሩ ከፐብሊክ አድሚኒስትሬሽን ጋር የተያያዘ ከአስተዳደር ከጋቨርነንስ ጋር የተያያዘ ትምህርት ዝግጅት ያላቸው ሰው ናቸው። ዶክተር ሰይድም እንዲሁ ከኢኮኖሚክስ ጋር የተያያዘ ሙያ ያላቸው ሰው ናቸው። ስለዚህ እውቀታቸው አሁን ለተመደቡበት ቦታ እጅግ አስፈላጊና ጠቃሚ የሚመጥንም ነው ብሎ መውሰድ ይቻላል። ስለሆነም እንደ ርዕሰ መስተዳደር እንደ ምክትል ርዕሰ መስተዳደር የክልሉን ፖለቲካ ሰላም በዋናነት የማረጋጋት ስራ እንዲሁም ባለሀብቶችን፣ ወጣቶችን፣ ምሁራንን፣ ልዩ ልዩ የሙያ ባለሙያ ሰዎችን የማስተባበር ትልቅ ኃላፊነት አለባቸው ብዬ ነው የማስበው። ምክትል ርዕሰ መስተዳደሩ በኢኮኖሚው እና በከተማ ልማት ዘርፍ ላይ የተመደቡት ደግሞ በዋናነት ብዙ ስራ አጥ ከተማ ውስጥ ነው ያለው በተለይም የተማረው ሀይል ገጠር ተወልዶ አድጎ ዩኒቨርሲቲ ገብቶ ከተማረ በኋላ ከተማ ነው የሚኖረው ስራ እየፈለገ ስለዚህ ብዙ ወጣቶች ስራ አጥ ወጣቶች ከተማ ውስጥ ናቸው ያሉት አሁን ባለው ተጨባጭ ሁኔታ ከተሞቻችን በማደግ ላይ ነው ያሉት የኢኮኖሚ እንቅስቃሴው መነቃቃትን አሳይቷል ከቅርብ ጊዜ ወዲህ እርግጥ እንደ አጠቃላይ ስናየው ስራ አጥነትና ኢኮኖሚ በጣም የተዳከመ በት ወቅት ላይ ነው ያለ ነው። ስለዚህ ይሄንን በዋናነት ለማሻሻል እና ችግሩን ለመፍታት መዋቅራዊ እንዲሁም ፈጣን የሆኑ አሰራሮችን በመዘርጋት ወጣቶች ስራ የሚያገኙበት እንዲሁም በከተሞች አካባቢ ያለውን የመኖሪያ ቤት እጥረትና የኢኮኖሚ መነቃቃት በበለጠ በማነቃቃት በክልሉ ተጨባጭ ለውጥ ማምጣት ይችላሉ ብዬ አምናለሁ። ስለዚህ እነዚህ ሁለት ሰዎች ሁሉንም በማሳተፍ ሁሉንም ኃይል በማሳተፍ በመጋበዝ ከነባሩ ማመራር ጋር በመተባበር በክልሉ ላይ ያለውን ሁኔታ ለመቀየር እንዲሁም ለሀገራችን ከፍተኛ አስተዋጽኦ ያበረክታሉ ብዬ አምናለሁ አስባለሁ። በግሌ አገሪቱ በፖለቲካ ለውጥ ላይ በመሆኗ እዚህም እዚያም የሚስተዋሉ የፖለቲካ፣ የጸጥታ፣ የኢኮኖሚና መሰል መንገጫ ገጮች አጋጥሟታል። የአማራ ክልልም ከነዚህና ተያይዘው ከመጡ ክፍተቶች ጋር የሚታገል ከሆነ ውሎ አድሯል። ከዚህ አኳያ ለአዲሶቹ ምሁራን ተሿሚዎች ትልቁ ተግዳሮት ምን ሊሆንባቸው ይችላል? ረዳት ፕሮፌሰር ሲሳያው ግቸው ሀሳብ አላቸውም። ተግዳሮቱ እንግዲህ በርከት ያለ እንደሚሆን ለሁሉም ሰው እሙን ነው፣ ይገመታል። የመጀመሪያው ተግዳሮት ቅድም እንዳልኩህ ሰላምና መረጋጋት ባለመኖሩ ክልሉ ላይ ያለው ኢኮኖሚ በተወሰነ መልኩም ቢሆን ተዳክሟል። ወጣቶች ብዙ ወጣቶች ወርስ ጨርሰው ስራ የላቸውም። ከዚህም በተጨማሪ ብዙ ፍላጎቶች አሉ። የፖለቲካ ፍላጎቶች አሉ። የኢኮኖሚ ፍላጎቶች አሉ። የህዝቡ የማህበራዊ ፍትህ አገልግሎት ጥያቄ በጣም ሰፊ ነው። የህዝቡ ቁጥር ጨምሯል። ስለዚህ እነዚህ ጉዳዮች ለነዚህ አዳዲስ አመራሮች ፈታኝ እንደሚሆኑ መገመት ቀላል ነው። ስለሆነም እነዚህ ነገሮች ላይ ትኩረት ማድረግ አለባቸው። በዋናነት ወጣቶችን ማሳተፍ፣ ልዩ ልዩ የፖለቲካ አደረጃጀቶችን፣ ቡድኖችን በመጋበዝ በውይይት ችግሮችን ለመፍታት መሞከር፣ ባለሀብቶችን፣ ምሁራንን በግንባር ቀደምትነት እንዲሳተፉ ማድረግ ልዩ ልዩ የሙያ ማህበራትን ዘርፎችን እንዲሁ በማሳተፍ በራቸውን በመክፈት ችግሩን በመተባበርና በጋራ ለመፍታት መሞከር አለባቸው ብዬ አስባለሁ። ዶክተር ዮናስ ተስፋ የረዳት ፕሮፌሰር ሲሳያው ግቻውን ሀሳብ ይጋራሉ። እንደ ፈተና ማ ብዬ የማስበው የአማራ ፖለቲካ እንደሚታወቀው በአሁኑ ወቅት ትንሽ የመደማመጥ ችግር ተፈጥሯል። የመናበብ ችግር አለ። እነዚህ ለጋራ አለማጠቁሙ ነገር ግን አካሄዱን በተመለከተ ያለው አለመግባባት ያለው አለመረዳት አለመረዳዳት እና የጋራ ምልከታና ስልት አለማስቀመጥ ምናልባት እንደ አንድ ፈተና ሊሆንባቸው ይችላል የገምታለሁ። ነገር ግን እንደው በነበረን እንግዲህ ከዓመት በላይ በሆነ የስራ ሂደት ለመረዳት እንደቻልኩት ሁለቱም ቢሆን ይህን ችግር መፈታት አለበት ብለው የሚያምኑ ናቸው። የአማራን ፖለቲካ ወደ አንድ መስመር መሰብሰብ አለበት ብለው የሚያምኑ ናቸው። ለዚህም የአማራ ፖለቲካ ላይ ይመለከተኛል፣ ያገባኛል የሚሉ ሁሉም እየተካተቱበት ውይይትና ምክክር እንደሚያስፈልግ ያምናሉ። እርግጠኛ ነኝ ይህን እንደዚህ አይነቱ ተግባራት በሁሉም ቦታ ቀደም ብለው እንደሚያደርጉ ጠብቃለሁ። ስለዚህ ግንባር ቀደም ወይም ደግሞ ቀዳሚ ተግባራቸውን ይህን ችግር በመፍታት ላይ ያተኩር ስለሚችል መሰረታዊ ፈተና የመሆኑ አጋጣሚ አነስተኛ ነው። ምናልባት እንግዲህ ሌላ ፈተና ሊሆን ይችላል ብዬ የምገምተው አንዳንድ ጊዜ በአንድም ሆነ ሌላ መልኩ ቅንነት ከጎደላቸው ሰዎች ረጅም ጊዜ መንግስት እስር ቤት ውስጥ ወይም መንግስት ተቋም ውስጥ መኖር የተለየ ጥበብ የሚያላብስ የሚመስላቸው ሰዎች የገና ሰርተው ሳያሳዩ የስም ማጥፋት የማጣጣል ዘመቻ ሊያጋጥማቸው ይችላል። ነገር ግን ይህን ነገር በተመለከተ አስቀድመው ሊያጋጥማቸው እንደሚችሉ አውቀው የተዘጋጁበት መሆኑን አምናለሁም እገምታለሁም። ዶክተር ዮናስም ሆነ ረዳ ፕሮፌሰር ሲሳይ ተሿሚ ምሁራኑ በቀናይነት ክልሉንና ሀገራቸውን ለማገልገል ኃላፊነቱን ሲቀበሉ በእውቀታቸውና በልምዳቸው ልክ ከሌሎች የመንግስት ኃላፊዎች ጋር ሆነው ለውጥ ማስመዝገብ እንዲችሉ ከተፈለገ ሁሉም ሊያግዛቸው ይገባል ይላሉም። ሰው ወይም ደግሞ በክልሉ ያለው በተለይ ማህበረሰቡ፣ የማህበራዊ ሚዲያ አንቂዎች፣ ሌሎች ፖለቲከኞች እንዲሁም የሲቪል ሰርቪሱ እነዚህ ሰዎች በቅንነት ከተባበራቸው እና የቁበት ምክንያት ስልጣን ፈልገው ወይም ደግሞ ሌላ ነገር ፈልገው ሳይሆን ለህዝባቸው ለማገልገል ለህዝባቸው በጓቱ ለማድረግ መሆኑን በማመን አስፈላጊውን ካደረጉላቸው እርግጠኛ ነኝ ተምሳሌት ያለው ውጤት ሊያመጣ የሚችል ተግባር ይፈጽማሉ ብዬ እገምታለሁ። የክልሉ ህዝብ በተለይም ወጣቶች፣ ምሁራን፣ ልዩ ልዩ ዘርፍ ላይ እየሰሩ ያሉ ባለሙያዎች እነዚህን ምሁራኖች እንደ ጀማሪ ትልቅ ኃላፊነት ስለሆነ የተሰጣቸው ከጎናቸው ቆሞ በመደገፍ ክልሉን ብሎም ህዝባችንን አሁን እየገጠመው ካለው ችግር በአጠረ ጊዜ ከችግሩ እንዲወጣ ለማድረግ ድጋፍ መደረግ አለበት። ይሄ ብቻ አይደለም። በውጭም የሚኖሩ ትውልደ ኢትዮጵያውያን የአማራ ልጆች፣ አክቲቪስቶች፣ ጋዜጠኞች እነዚህን ሰዎች መደገፍ አለባቸው። በእነዚህ ሰዎች ለእነዚህ ሰዎች የሚደረገው ድጋፍ እና እነሱ የሚያደርጉት እንቅስቃሴ በቀጣይ ምሁራን ወደዚህ ኃላፊነት በመምጣት ሀገራችን በአጭር ጊዜ ክልላችን በአጭር ጊዜ ከገባበት ችግር ለመውጣት ጉልህ ሚና ይኖረዋል ብዬ አስባለሁ። ለኤስቢኤስ ራዲዮ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖፖካ